ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ብሄሮች ላይ የተነገሩትን ነው። በአማራ በኦሮሞና በትግራይ ብሄሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ። የተጠቀም ናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለው በቴክኖሎጂ አጠፋለሁ ያለው ስህተት መሆኑን አረጋግጠናል። ኮን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆናቸው ሲሰማ ቆይቷል። የጉዳታቸውን አድማስ የሚያስቃኝ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታም ዚ ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በቅርቡ ባወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። በተለይም ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምጽ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎች ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆናቸውን አመልክተዋል። ስመኝሽ ቆየ በዚህ ዙሪያ ሰፋ ያለ ዘገባ አላት። አዳምጥ እንመለስ። ባለፉት አምስት ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሀሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድህረ ገጽ ኢትዮጵያን ለግጭትና ለአመጽ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አራት ዋና ዋና ቋንቋዎች አማርኛ፣ ኦሮምኛ፣ ሶማሊኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓውያን አቆጣጠር ከግንቦት እስከ ጥቅምት 2021 ዓ ም ባለው ጊዜ ብቻ ዘጠና ሁለት ሺህ በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን ከነዚህም ውስጥ ዘጠና ስምንት ከመቶ የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሐሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆን ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩ እና በማንነት ላይ ያተኮሩ አስራ አራት ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፈወርቅ አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ ይላል ፌስቡክ። ሶ ይህንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያደረግነው ምንድን ነው? የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው ሶስቱ ብሔሮች ላይ የተነገሩትን ነው። በአማራ በኦሮሞ እና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን፣ ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀም ናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለውኝ በቴክኖሎጂ ያጠፋለው ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ አስራ አራትም የሆኑ ማስታወቂያዎች ናቸው። በአጠቃላይ የለቀቅ ናቸው፣ ሁሉንም አፕሮቭ አርጓቸዋል የፌስቡክ ሲስተም። እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ሶ ፌስቡክ ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው። እንደ አውሮፓን አቆጣጠር ከ2019 አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውን እና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ሕብረትም እንደ አውሮፓን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ ባካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረ መረጃዎች እና በሀሰት የተቀነባበሩ ምስሎች፣ ከአውድ ውጭ ጥቅም ላይ የዋሉ መረጃዎች እና ዘር ማጥፋትን፣ አመጽን ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል። ጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል። ማህበራዊ ሚዲያ ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ። ስለዚህ የበለጠ እንዲስፋፋ፣ ግጭቱም እንዲስፋፋ፣ ጦርነቱ እንዲቀጥል፣ በተለይ ደግሞ ንጹሐን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ያሚያየ ነው እሱን ነው በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ የተሰማራችው እና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ርሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ እየዋሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች። እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ ዓላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሀሰተኛ መረጃዎች እና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም፣ በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው። አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች። በሰሜኑ ጦርነት ወቅት አንድ የባህር ዳር ዩኒቨርሲቲ መምህር ፖስት ተደርጎ ስለሳቸው ህይወታቸው በዛ ምክንያት ጠፍቷል እና ፌስቡክን በዛ ምክንያት ተከሷል። ምክንያቱም ፖስቱ ሪፖርት ቢደረግም በተደጋጋሚ ሳያነሱት በመቅረታቸው ወይም ደግሞ ቅድም ያልናቸው ሞዴሬተሮቹ ቶሎ አክት ባለማድረጋቸው ምክንያት እኛ ፕሮፌሰር ባህር ዳር ዩኒቨርሲቲ መምህር የነበሩት ፕሮፌሰር ህይወታቸውን አጥተዋል። ከዛም ውጪ ደግሞ እንዲሁ ኦሮሚያ ሀያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ፣ ከዛ በተጨማሪ ግን በጣም ብዙ የእያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባችሁ ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ስሄድ የሰማኋቸው ማለት ነው። ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሀሰተኛ እና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው? ለሚለው ረሆቦት ታስረዳለች። አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ኤ አይ በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናደርጋቸውን እንቅስቃሴዎች በማጥናት የእኛን አስተሳሰብ እንደሚያውቀው ነው ማሽኑ የሚረዳው። ከዛን ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና እንትኖችን መንገዶችን ይጠቀማል። አንደኛው የእኛ ላይክ እና ሪያክሽን ሚኒመም ሶስት መቶ ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች ራሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎች ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው። ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በምናየው መረጃ ላይ ሀያ ሰከንዶችን ከጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድነው ይገነዘብ እና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ትስስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል። ይሄ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናደርግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ፣ አርቲፊሻል ኢንተሊጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርዜሽን እየፈጠረች ነው፣ እዚህ ጉዳይ ላይ እሷም ያገቧታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለእኔ ኔትወርኮች እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው። ስመኝሽን አመሰግናለሁ። የቀደመው ዘገባ ቀጣይ ክፍል በነገው ምሽት ስርጭታችን ይደመጣል። ወደ ቀጣዩ ዘገባ ስንሻገር በ2014 ዓ ም ከአዲስ አበባ ዩኒቨርሲቲ በምንድስና ማዕረግ የተመረቀችው ኤደን ሙሉ ማህበራዊ መገናኛ ብዙሀን ላይ በምትሰራቸው ከስራ ፈጠራ ጋር የተያያዙ አጫጭር ቪዲዮዎች ብዙዎችን በማነቃቃት ላይ ትገኛለች። ኤደን ቲክቶክና ኢንስታግራም ላይ በቋሚነት የስራ ፈጠራ ሀሳቦችን ማጋራት የተጀመረችው በቅርቡ ቢሆንም በርካታ ተከታዮችን ለማፍራት ችላለች። ከኤደን ገረሙ ጋር ያደረገችው ቆይታ በመቀጠል ይቀርባል። ከአዲስ አበባ ዩኒቨርሲቲ በኮንስትራክሽን ምህንድስና ከአንድ አመት ተኩል በፊት የተመረቀችው ኤደን ሙሉ ትምህርቷን ለመቀጠል የሚያስችላት የነጻ የትምህርት እድል ቢሰጣትም ብዙም ሳትገፋበት የግል ስራዎችን ለመስራት እና ማህበራዊ መገናኛ ብዙሀን ላይ ተጽዕኖ ለመፍጠር በማሰብ አቋርጣለች። ያው በገባሁበት ፊልድ ደግሞ ውጤታማ ሆኜ መውጣት ስላለብኝ እግዚአብሔር መረድቶኝ ጥሩ ውጤት አምጥቼ ከአዲስ አበባ ዩኒቨርሲቲ ተሸላሚ ተመራቂ ነበርኩኝ። የዛሬ አመት የሜዳ ላይ ተሸላሚ ነበርኩኝ እና ከዛ ፕሬዚዳንትም ነበርኩኝ ግቢ ውስጥ። ከዛ በነዛ ምክንያቶች የማስተርስ ኦፖርቹኒቲ ተሰጥቶኝ ነበር ግቢ ውስጥ ማስተርስ እንድቀጥል። ሳየው እኔ ከበፊት ጀምሮ ድሪም ማደርገው ነገር አለ። ለሌሎች መትረፍ፣ ህልሜን መኖር፣ የሆነ ክሬቲቭ መሆን ነው የምፈልገው ሁልጊዜ አዲስ ነገር ቫሊዩ አድ ማድረግ ነው የምፈልገው እና ሳየው ያለው ሲስተም አሁን ላይ ያን እንዳደርግ አልፈቀደልኝም። ሶ ለምንድን ነው የምማረው የሚለው ነገር ብዙ ጊዜ ጭንቅላቴ ውስጥ የተመላለሰ ይረብሸኝ ጀመር እና እኔ ትምህርትም ሆነ ሌላም ስራ ስሰራ ሙሉ ለሙሉ መቶ ፐርሰንት ኢነርጂን ሰጥቼ ነው መስራት የምፈልገው እና ትምህርቱ ላይ እንደ ዲግሪ ስማ የመጀመሪያ ዲግሪ ስማር የምሰጠውን ፎከስ እዚህ ጋር መስጠት አልቻልኩም። ለማስተር ማለት ነው ትርጉም እያጣብኝ መጣ። በዛም ምክንያት ያው ለህይወት ለህልሜ ትርጉም መስጠት ስላለብኝ ዊዝድሮው ሞላሁኝ። አርባ ምንጭ ተወልዳ ያደገችው ኤደን ለቤተሰቦቿ ሁለተኛ ልጅ ናት። በቲክቶክና ኢንስታግራም ማህበራዊ ድረገጾች ላይ ሰዎች በቀላል ዋጋ በትንሽ ቦታ ሊሰሯቸው የሚችሏቸውን የንግድ ስራ ሀሳቦች በማጋራት ትታወቃለች። አሁን ላይ ማርኬት ዲማንዱን ነው የማየው። ከዛ በኋላ ምንድን ነው ሰዎች በቀላሉ መጀመር የሚችሉት እጃቸው ላይ ባለው ነገር የሚችሉት ምንድነው? ጠይቀውኛ አይደለ። መጀመሪያ የምሰራው ራሴ ነኝ ማለት ሰዎች ቢሰሩት አሁን ቤት አንድ እናት ቤት ከምትቀመጥ ያን ነገር ብትሰራው አትሊስት ገንዘብ ባታደርገው እንኳን ሪሊፍ አለ አይደል? ጭንቅላቷ ያርፋል። እየሰራው ነው የሚለው ስሜት አለ። አሁን ላይ ኢትዮጵያ ውስጥ ቢዝነስ አንድ ቢዝነስ ከመጀመሩ በፊት ዲማንድ ቼክ ይደረጋል ማርኬት ሪሰርች አለው ምናምን፣ ኢትዮጵያ ውስጥ ምንም ተሰርቷል ብዬ አላስብም። እኔ ይሄን ሪከመንድ ማደርገው አሁን እነዛ ሰዎች ቢሰሩት አሁን አንድ እናት ቤት የተቀመጠች ስራ የለም ብሎ የተቀመጡ ሰዎች በራሳቸው እንዲህ ቢያደርጉ ነገ ትልቅ ነገር መስራት ይችላሉ ብዬ ስለማስብ፣ እኔ በፊትም ግቢ ያለውም ስለምሞካክር ማለት ነው። ኬክ ብቻ አይደለም የተለያዩ አሁን የሳሙና የሳሙና ሚክሰሮች ኢንግሪዲንቶች፣ ጥሬ እቃዎች ምናምን አሉ መርካቶ ላይ መርካቶ ላይ ይፍን የት እንደሚሸጥ አያውቁም። እና እነዚህ ነገሮች ራሴ ነኝ አሁን ላይ ምን ይፈለጋል ቢሰሩ አሁን እንዴት ነው ብዙ እውቀት የማይፈልግ ስራ፣ እውቀት የማይፈልግ ስልሽ ትምህርት እንትን ሌላ ነገር የማይፈልግ ብቻ ማርኬቲንግ ስትራቴጂው ካለሽ አንቺ የመሸጥ አቅም ካለሽ የመሸጥ አቅምሽን ብቻ ተጠቅመሽ ምትሰሪው አይነት ስራ ነው። ፕላስ ደግሞ ሶሻል ሚዲያውንም ተጠቅሞ መሸጥ ይችላሉ ሁሉንም። ይሄ እንዴት ነው እላኞቹን የተማሩትን ብቻ አይደለም አድሬስ እያደረኩ ያለሁት እኔ። ከታች ጀምሮ ነው። አንድ ቢዝነስም ስትጀምሪ ለሁሉም ነዋ ለሎወር ክላስ፣ ለሚዲየምና ለሀየር ክላስ ነው። አብዛኛውን ጊዜም መርካቶ ምናለሽ ተራ ድረስ በመግባት እንዲሁም ከተለያዩ ተቋማት ጋር በመተባበር አዳዲስ የንግድ ሀሳቦችን፣ ማምረቻ መሳሪያዎች እና የጥሬ እቃ አቅርቦቶችን የምታስተዋውቀው ኤደን ተከታዮቿ ነጻ የስልጠና አገልግሎቶች ማግኘትን ጨምሮ በተለያየ መልኩ ሊደገፉ የሚችሉባቸውን አማራጮችም ታቀርባለች። ከዚህ ቀደም ገና ስጀምር ምናምን ራሴም ገዝቼ አደርጋለሁ። በፊት ስሰራ ገና ድንስድ ራሴ መገዛቸውም አሉ። ግን ደግሞ አሁን አብሬያቸው የምሰራቸው ድርጅቶች ይኖራሉ። ማሽን ዲዛይን እያደረግኩኝ ምናምን፣ ብቻ በተለያየ ዘርፍ አብሬያቸው የምሰራቸው ድርጅቶች ማድረግ እንደሚችሉ አውቃለሁ። ስለዚህ አስደርጋቸዋለሁ። ለእኔ የሚሰጡኝን ገንዘብ ለሰዎች ኦፈር እንዲያደርጉ አደርጋለሁ። እንደዚህ የማደርገው ሰው ስራ አሁን እንደዚህ ስሪ ለምናምን ሲሉኝ የመጀመሪያ ጥያቄ ሰዎችን ስራ አስጀምሩልኝ ያላችሁ ወይ? ኢቨን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ስጡልኝ ይላቸዋለሁ። ገባሽ? ቢያንስ የሆኑ ሰዎች ጋር አድረስ ማድረግ ትችያለው። እኔ ደግሞ ማድረግ ስችል እኔ አቅሙ ኖሩኝ ከራሴ አልፌ ማድረግ ስችል ብዙ ነገር ለውጥ መፍጠር እችላለሁ ብዬ ነው የማስበው። ኢደን፣ ይህ በማህበራዊ ሚዲያ ላይ የተጀመረ የማነቃቃት ስራ በቅርቡ ሰፋ ብሎ አቅም ያላቸው ወጣቶችና ባለሀብቶች ተገናኝተው ጥምረት ሊፈጥሩበት የሚችሉበት መድረክ ማዘጋጀት የአጭር ጊዜ ህልሟ እንደሆነም አጋርታለች። ኢቨንቶችን ማዘጋጀት፣ እነዚህ ሾርት ኢቨንቶች አሉ አይደለ? በየክልሉ አሁን እኔ አርባ ምንጭ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ከሀገሬ ጀምራለሁ። እንደዛ አይነት ኢቨንቶችን ከዛ ወጣቱን እዛው ስራ ማስጀመር አቅም ያለው ኢንቨስት እንዲያደርግ አትሊስት ጊዜና አቅሙ ስላላቸው ማለት ነው። ያንን ስራ ነው አሁን መስራት ይሄ እቅዴ፣ አሁን የዚህ በዚች ጊዜ ውስጥ ያሰብ እቅዴ ይሄኛው ነው። ይሁን እንጂ በቅርቡ ከዩኒቨርሲቲ ተመርቆ እንደወጣ ወጣት ሴት ኤደንም ስራዋን ለማስኬድ ሁሉ ነገር አልጋ በአልጋ እንዳልሆነ ትናገራለች። ስራዋን ህዝብ ጋር ለማድረስ በቂ የሆኑ የቀረጻ መሳሪያዎችን ጨምሮ የሚጎድሏት ነገሮች እንዳሉም አልሸሸገችም። ኮንፈርት ዞኔን ትቼ ነው አሁን ወደዚኛው የመጣሁት። ወደዚህኛው ስመጣ ደግሞ በጣም ብዙ ቻሌንጅ አለ። ኢቨን ምንቀርጽበት አሁን ራሱ እያየሽኝ ማለት ከቪዲዮ ቦታ ይሄ የምትቀርጭበት አሁን እኔ ፖድካስትም የተለያዩ ፕሮግራሞች ነው በሰፊ ሚዲያ ቢልድ ማድረግ እፈልጋለሁ። እና በጣም ከማቴሪያል ዋይዝ በተለይ አሁን ብዙ ነገር ካሜራ፣ በጣም ብዙ ነገር መርካቶ ስትሰሪ ማይክ፣ የተለያዩ ነገሮች ለሚዲያ የሚያስፈልጉ ነገሮች በጣም ቻሌንጅ ናቸው ለእኔ። መጥቼ ቮይስ ኦቨር ማታ በስልኬ ሰርቼ ነው በስልኬ ቀርጬ ነው እዛው ነው ኢዲት ማደርገው ምናምን እና ያው ይሄን ነገር ደግሞ ዛሬ እየሰራው በደንብ ነገ አሻሽላለሁ ብዬ ስለማስብ ያው ተስፋ አልቆርጥም ያለው ነገር ግን መስራት አለብኝ ብዬ የሰራው ነው። ቲክቶክ ላይ ብቻ ከመቶ ሺህ በላይ ተከታዮችን ማፍራት የቻለችው ኤደን ወደፊት ስራ ፈጠራ ላይ ያተኮረ የራሷ የሆነ መገናኛ ብዙኃን የመገንባት ሰፊ ህልም አላት። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በሜሪላንድ ዩኒቨርሲቲ ውስጥ የሚገኙ ባለሙያዎች በትምህርት ስልጠናና ቴክኖሎጂ ዘርፍ ከፍተኛ ሚና እንዲኖረው በመሻት በባለሶስት አንጻር የካሜራዎች ስርዓት የሰዎችን እንቅስቃሴ በምስል ማስቀረት ጀምረዋል። ቴክኖሎጂ የምንማርበትንና የምንዝናናበትን መንገድ የመቀየር ኃይል እንዳለውም ተነግረዋል። የጁሊን ታቦ ዘገባ ወደ አማርኛ መልሰነዋል። የቫዮሊን ሙዚቃ መሳሪያ ባለሙያዋ ኤሪና ሞርሻኑ ዛሬ ላይ በዙሪያዋ ለሌለ ተመልካች ይሆናል የምትጫወተው ሜሪላንድ ዩኒቨርሲቲ ውስጥ በሚገኘው በልዩ ሁኔታ በተደራጀው የሆሎ ካሜራ ስቱዲዮ ውስጥ። በመቶዎች የሚቆጠሩት ካሜራዎች ምስሏንና እንቅስቃሴዋን እየቀረጹ ነው። ይህ በሰው አምሳል ለሚሠራው ባለሦስት አንጻር የምስል ስርዓት ግብአት ይሆናል። የቨርችዋል ሪያሊቲ የሰው ሠራሽ እውነታ ማሳያ መሳሪያ ያጠለቁ ሰዎች በአካል ካጠገቧ የሆኑ እንዲመስላቸው ለማስቻል የኢራና አምሳያ በቨርችዋል ዓለም ውስጥ በሚፈለገው ስፍራና አቀማመጥ እንድትከሰት ይደረጋል። በዚህ ማሳያ ላይ በዩኒቨርሲቲ ውስጥ የቫዮሊን ትምህርት ረዳት ፕሮፌሰርም የሆነችው ኤሪና ሮማንያ ውስጥ በሚገኝ ግዙፍ የትርኢት ማሳያ አዳራሽ ውስጥ ስራዋን ስታቀርብ ይታያል። ለእኔም ሆነ ለባለ ሶስት አንጻሩ ሆሎግራም መስሌ እመኝ የነበረው በሮማ መካነ ትርኢት አቴኒያም ውስጥ መቅረብን ነው። የሮማውን ሙዚቃ በሚመለከቱበት ጊዜ ሰዎች በዚያ መድረክ ላይ እንዲያዩን ለማስቻል ስፍራውን የሚቀርጽ ቡድን ቀጠርን። አሚታፍ ባርሲኒ የዩኒቨርሲቲው የኮምፒውተር ሂሳብና ተፈጥሮ ሳይንስ ትምህርት ክፍል መሪ ናቸው። ወደ ተፈጥሮ ተመስጦ ውስጥ የሚከቱት የቨርቹዋልና ልውጥ እውነታ ልምዶች በመደበኛ ኮምፒውተር መተየቢያና ማሰሻ ልንሰራው ከምንችለው የተሻለና ትክክለኛ ዓለም በድጋሚ እንፈጥር ያስችሉናል። ተመልካቾች በእዝነ አእምሮ በትርኢቱ ዙሪያ እንዲራመዱ የላቀ የባለሶስት አንጻር የምስል ስርዓት መጠቀም ከሙዚቃና ትምህርት በተሻገሩ ተግባራትም ላይ ይውላል። የሆሎ ካሜራ ቡድን ለክወና ጥበባት የሚሉ መሣሪያዎችን እየገነባ ይገኛል። ከዚህ ተሻግረው በርቀት ቀዶ ሕክምናን ጨምሮ ውስብስብ የሕክምና ሂደቶችን ለሕክምና ባለሙያዎች ለማሰልጠን እንዲውልም ተስፋ ሰንቋል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ዘገባዎችን ያስደምጠናል። ትላንት እሁድ ታህሳስ 28 በዱባይ በተካሄደ ማራቶን የመጀመሪያ የማራቶን ውድድሯን ያደረገችው ኢትዮጵያዊቷ ትዕግስት ከተማ የቦታውን ክብረ ወሰን አሻሽላ አሸንፋለች። አትሌቷ ውድድሩን ሁለት ሰዓት ከ16 ደቂቃ ከ07 ሰከንድ በሆነ ጊዜ ነው ያጠናቀቀችው። በዚህም በርቀቱ ተይዞ የነበረውን የቦታውን ክብረ ወሰን ከ1 ደቂቃ በላይ ማሻሻል ችላለች። ባለፈው ዓመት በዚያው በዱባይ አንደኛና ሁለተኛ ሆነው ያጠናቀቁት ኢትዮጵያውያኑ አትሌቶች ዴራ ዲዳና ሩቲ አጋ ቀደም ሲል በ800 ሜትር እና በ1500 ሜትር ትታወቅ በነበረችው የ25 ዓመቷ ትዕግስት ከተማ ተቀድመው ተከታዮቹን ደረጃዎች ለመያዝ ተገደዋል። ሩቲ ሁለተኛ ስትወጣ፣ ዴራ ሶስተኛ ደረጃን ይዛ አጠናቃለች። በዱባይ ማራቶን የወንዶች ምድብም ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አሸንፈዋል። እንደ ትዕግስት ሁሉ የመጀመሪያ የማራቶን ውድድሩን ያደረገው የ19 ዓመቱ አዲሱ ጎበና ውድድሩን ሁለት ሰዓት ከ05 ደቂቃ ከ01 ሰከንድ በሆነ ሰዓት ሲያሸንፍ ለሚዱ ዳርሜቻና ደጀኔ መገርሳ ሁለተኛና ሶስተኛ ወጥተዋል። 34ተኛው የአፍሪካ ዋንጫ የፊታችን ቅዳሜ ጥር አራት ቀን በአይቮሪ ኮስት መካሄድ ይጀምራል። የውድድሩ ተሳታፊዎች ወደ አገሪቱ መግባት የጀመሩ ሲሆን በትናንትናው ዕለት የገቡት ሞሮኮና ጊኒ ቢሳው ቀዳሚ መሆናቸውን የአፍሪካ እግር ኳስ ፌዴሬሽን አስታውቋል። የታንዛኒያ ብሔራዊ ቡድን ሰኞ፣ የቀድሞ ሻምፒዮኖቹ ሴኔጋሎች፣ ሰባት ጊዜ የውድድር ሻምፒዮን በመሆን ክብረ ወሰን የያዘችው የግብፅ እና የሞዛምቢክ ቡድኖች ደግሞ በነገ ዕለት እንደሚገቡም ካፍ በድረገጹ አስነብቧል። ተከብቧል። የመክፈቻው ጨዋታ በአስተናጋጇ ኮት ዲቫርና ጊኒ ቢሳው መካከል በሰሜን አቢጃን በሚገኘው አላሳኖ ቻራ ስታዲየም ይደረጋል። በውድድሩ ላይ በዳኝነትና በሌሎች ኃላፊነቶች እንዲያገለግሉ በካፍ ከተመረጡ ባለሙያዎች መካከል ሶስት ኢትዮጵያውያን እንደሚገኙበት የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ባለፉት ተከታታይ የአፍሪካ ዋንጫዎች ላይ በርካታ ጨዋታዎችን በዳኝነት የመራው ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ለኮት ዲቫሩ ውድድርም ለዳኝነት ተመርጧል ተገልጿል። የካፍ ኤሊት ኢንስትራክተርና የፊፋ ቴክኒካል ኤክስፐርት የሆነው አብርሃም መብራቱ ደግሞ የአፍሪካ ዋንጫው ቴክኒካል ጥናት ቡድን አባል ከሆኑ 19 ግለሰቦች አንዱ ነው። በካፍ ኃላፊነት ከተሰጣቸው ኢትዮጵያውያን መካከል ሶስተኛዋ ኮሚሽነር ተስፋነሽ ወረታ ስትሆን የዳኞች ኮሚቴ አባል በመሆን በውድድሩ ላይ ትሳተፋለች። በተጫዋችነትና በአሰልጣኝነት አራት የዓለም ዋንጫዎችን ያሸነፈው ብራዚላዊው የእግር ኳስ ተጫዋች ማሪዮ ዛጋሎ በ92 ዓመቱ አርፏል። ዛጋሎ የዓለም ዋንጫን በተጫዋችነት እንደ አውሮፓውያን አቆጣጠር በ1958 እና 1962 ያሸነፈ ሲሆን በ1970 በአሰልጣኝነትና በ1994 ደግሞ በቴክኒክ ዳይሬክተርነት አሸንፏል። በአሰልጣኝነትና በተጫዋችነት የዓለም ዋንጫን በማንሳት የመጀመሪያው የሆነው ማሪዮ ዛጋሎ ከ 1994ቱ ዋንጫ በኋላ በድጋሚ ወደ ዋና አሰልጣኝነት መጥቶ በ1998 ብራዚልን ለፍጻሜ አድርሶ በአስተናጋጇ ፈረንሳይ ተሸንፏል። የተለያዩ አካላት በዛጋሎ ሞት የተሰማቸውን ሀዘን በመግለጽ ላይ ሲሆኑ የብራዚሉ ፕሬዚደንት ሉዊ ኢናሲዮ ሉላ ዳ ሲልቫ ለዛጋሎ ቤተሰብ፣ ጓደኞችና በሚሊዮኖች የሚቆጠሩ አድናቂዎች ሀዘናቸውን ገልጸው በብራዚል የሦስት ቀናት ሀዘን አውጀዋል። የብራዚል እግር ኳስ ኮንፌዴሬሽን ፕሬዚደንት ኤድናልዶ ሮድሪጌዝ ደግሞ ይህን ታላቅ የእግር ኳስ ጀግናችንን በማጣታችን ለቤተሰቦቹና ለአድናቂዎቹ በዚህ የሀዘን ወቅት አብረናቸው መሆናችንን እንገልጻለን ብለዋል። የፊፋ ፕሬዚደንት ጂያኒ ኢንፋንቲኖ በእግር ኳስ በተለይም በብራዚል እግር ኳስ ላይ የዛጋሎ ተጽዕኖ ከፍተኛ ነው ብለዋል። አክለውም ዛጋሎ የብራዚል እግር ኳስ አባት እንደሆነ ይታወሳል። የፊፋ የዓለም ዋንጫ ታሪክም ያለ ዛጋሎ ሊወሳ አይችልም ሲሉ ተናግረዋል። ብራዚላውያን የዓለም ዋንጫ አሸናፊዎችን ሮናልዲኒ ሮማሪዮ፣ ማሪዮ፣ ቤቤቶ፣ ታፋሬል እና ካፉን ጨምሮ የአሁንና የቀድሞ ተጫዋቾችም ሐዘናቸውን ገልጸዋል። ለፈረንሳዩ ኒስ የሚጫወተው አልጄሪያዊው ኢንተርናሽናል ዩሴፍ አታል ከእስራኤል ጋር በተገናኘ በማህበራዊ የትስስር ገጹ ጸረ ሴማዊ መልእክት በማሰራጨቱ ምክንያት በፈረንሳይ እግር ኳስ ባለስልጣናት የተጣለበትን የሰባት ጨዋታ ቅጣት ከፈጸመ በኋላ አሁን ደግሞ በገደብ የስምንት ወር እስራት ተፈርዶበታል። የ27 ዓመቱ ወጣት ለአይሁዶች ጥቁር ቀን ሲል የጠራውን የፍልስጤም ሰባኪ ቪዲዮ በማጋራቱ ሃይማኖታዊ ጥላቻን በማነሳሳት ተከሶ ነው በፈረንሳይ ፍርድ ቤት ቅጣቱ የተላለፈበት በተጨማሪም 45 ሺህ ዩሮ ተቀጥቷል። ክለቡ ኒስ ቪዲዮው ውዝግብ ይፈጥራል ብሎ ካስጠነቀቀው በኋላ በማግስቱ ይቅርታ ጠይቆ ቪዲዮውን አንስቶ ነበር። ክስ ከተመሰረተበት በኋላም በቪዲዮው ማስተላለፍ ፈልጎ የነበረው የሰላም መልእክት መሆኑንና የ35 ሰከንዱን ቪዲዮ ከመለጠፉ በፊት ሙሉውን አላየሁም በማለት በድጋሚ ይቅርታ ጠይቋል። ነገር ግን ያ ክርክሩ ያላሳምነው አቃቤ ሕግ በ35 ሰከንዶች ውስጥ አንድም ስለ ሰላም ያደረገ ንግግር የለም ብሎ ተከራክሯል። ምንም እንኳን ከፈረንሳይ ሊግ የተጣለበት እገዳ ቢያበቃም በሊግ አንድ የሚወዳደረው የተጫዋቹ ክለብ ኒስ ሌላ ውሳኔ እስኪተላለፍ ድረስ በሚል አግዶታል። አታል ለሀገሩ መጫወቱን ግን የቀጠለ ሲሆን የአፍሪካ ዋንጫ ስብስብ ውስጥም ተካቷል። የቀድሞው የደቡብ አፍሪካ የኦሎምፒክና ፓራሎምፒክ አትሌት ኦስካር ፒስቶሪስ አርብ ዕለት በአመክሮ ከእስር ተፈቶ ፕሪቶሪያ ወደሚገኘው መኖሪያ ቤቱ ገብቷል የዛሬ 11 ዓመት ገደማ በፍቅር ጓደኛው ሬቫ ስቴን ካምፕ ላይ አለምን ያሳዘነ ግድያ ፈጽሞ ነበር ለእስር የተዳረገው እንደ ኤሮፓውያን አቆጣጠር በ 2013 በደቡብ አፍሪካ ዋና ከተማ ፍቅረኛውን ሬቫ ስቴን ካምፕን ተኩሶ በመግደል ወንጀል የተከሰሰው ታዋቂው ፒስቶሪስ ከግ ግማሽ በላይ የሚሆነውን የእስር ቅጣት ጨርሷል። በእነዚህ ጊዜያት ውጤታማ ተግባር ፈጽመዋል በሚል በሀገሪቱ የህግ ማዕቀፍ ውስጥ በተዘረጋው የይቅርታ ስርዓት ነው በአመክሮ የተፈታው። ፍቅረኛውን በሌሊት ሌባ የመጣ መስሎት በስህተት እንደገደላት በወቅቱ ተናግሮ ነበር። የ37 ዓመቱ የቀድሞ ባለ ሁለት ሰው ሰራሽ እግር አትሌት ፒስቶሪየስ ስድስት የፓራሊምፒክ የወርቅ ሜዳሊያዎችን አሸንፏል። በለንደን ኦሎምፒክ ላይ ከፓራሊምፒክ ባለፈ ሙሉ እግር ካላቸው አትሌቶች ጋር በ ኦሎምፒክም ተወዳድሮ እንደነበር ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ቅንብሩ አብሮን የቆየው ኤልያስ አስማር ነው። መልካም ምሽት የነገሰው ይበለን።